ሁለት መቶ ሚሊዮን ግድም ነዋሪዎች ያላትና በአፍሪቃ በህዝብ ብዛት ቀዳሚውን ስፍራ ይዛ የምትገኘው ናይጄሪያ የፊታችን ቅዳሜ በምታካሄደው ፕሬዚዳንታዊ ምርጫ 84 ሚሊዮን ህዝብ ድምፅ ለመስጠት ተመዝግቧል። ይህ ቁጥር ካለፈው ፕሬዚዳንታዊ ምርጫ ጋር ሲወዳደር 18 በመቶ እንደሚበልጥ ነው የተነገረው። ምርጫው እየተቃረበ ሲመጣ ኤፒሲ በመባል የሚጠራው የናይጄሪያ ገዢ ፓርቲ እና ፒዲፒ በመባል በሚታወቀው ተቃዋሚ ፓርቲ መካከል የሚታየ ውጥረት እየጋለ ቃለ መጥቷል። ባለፉት ቀናት ደቡብ ምስራቅ ናይጄሪያ በሁለቱ ተቀናቃኝ ወገኖች መካከል በተፈጠረ ግጭት አምስት ሰዎች ሞተዋል። የናይጄሪያ ተቃዋሚ ፓርቲ ባለፈው ሳምንት መጨረሻ መዲና አቡጃ ላይ ለአድርግ የተዘጋጀውት የምርጫ ቅስቀሳ መንግስት አስተጓጉሎብኛል፣ ፓሊታዊ በተባለ ግዛት በሺዎች የሚቆጠሩ የድምፅ መስጫ ካርዶች ከጥቅም ውጭ ተደርገዋል ሲል መንግስትን ይከሳል። ሰባ ሁለት እጩዎች በቀረቡበት በቅዳሜው የናይጄሪያ ፕሬዚዳንታዊ ምርጫ ስድስት ሴት እጩዎች ይሳተፋሉ። ከሴት እጩዎች መካከል ኦቢ ኤዜክዌሲሊ የተባሉ የኢኮኖሚ ባለሙያና ከቺቦክ በቦኮሃራም በመቶዎች የሚቆጠሩ ታዳጊ ሴቶች ታገቱ መባላቸውን ተከትሎ ብሪንግ ባክ አወር ገርልስ ሴት ልጆቻችንን መልሱ በሚል በዓለም ደረጃ ብዙዎች የተሳተፉበት ንቅናቄ መስራች ይገኙበታል። በዘንድሮው የናይጀሪያ ፕሬዚዳንታዊ ምርጫ ዋነኞቹ ተፎካካሪዎች በስልጣን ላይ የሚገኙት ፕሬዚዳንት መሐሙዱ ቡሃሪ እና የዋነኛው ተቃዋሚ ፓርቲ መሪ አቲኩ አቡበከር ናቸው። ቡሃሪ ተቃዋሚ ፓርቲን ወክለው በሀገሪቱ በጎርጎሮሳውያኑ 2015 የተካሄደውን ምርጫ አሸንፈው ነው መንበሩን የተቆጣጠሩት። የ76 ዓመቱ ፕሬዚዳንት ቡሃሪ በምርጫ ወቅት ከገቡት ቃል ብዙውን አልተገበሩም በመባል ይወቀሳሉ። የቡሃሪ ጤናም ማስተማመኛ አይደለም። ባለፉት ዓመታት ለብዙ ወራቶች በውጭ ሀገር ሕክምና ሲከታተሉ መቆየታቸው ይታወቃል። በኒውዮርክ ዩኒቨርሲቲ የፖለቲካ ጉዳይ ምሁር ናይጄሪያዊ ኦሊያኒ ካኦጄላ እንደሚሉት ፕሬዚዳንቱ ጤንነት ስለሌላቸው መሪነት ቦታ ላይ መቀመጥ አይችሉም። ብዙ ሰዎች የመምራት አቅም የለውም ብለው ያምናሉ። በሀገሪቱ ውስጥ ስልጣን ላይ የሚገኘው ሳይሆን በመንግስት ውስጥ የሚገኙ ጥቂት ሰዎች ናቸው መንግስቱን እያስተዳደሩ ያሉት። የፕሬዚዳንት ሙሐማዱ ቡሃሪ ዋና ተፎካካሪ አቲኩ አቡባከር ናቸው። አቡበከር በናይጄሪያ እስከዛሬ በተካሄደ አምስት ፕሬዚዳንታዊ ምርጫ በእጩነት ቀርበው ስኬት አላገኙም። በጎርጎሮሳውያኑ 2015 በተካሄደው ፕሬዚዳንታዊ ምርጫ በመለያ ምርጫ አሁን በስልጣን ላይ በሚገኙት በቡሃሪ ተሸንፈዋል። አቡባከር ቱጃርም ናቸው። የፖለቲካ ጉዳይ ምሁሩ ናይጄሪያዊው ኦሊያንካ ኦጃላ እንደሚሉት በኢኮኖሚው ዘርፍ አቡ በከር የዳበረ ልምድ አላቸው። በዚህም ናይጄሪያውያን በቂ የስራ ቦታን ይፈጥራሉ፣ ስራን ለመፍጠርም ገንዘባቸውን ስራ ላይ ያውላሉ የሚል እምነት አላቸው። በንግዱ ዘርፍ አቡባካር ግዙፍ የሆነ ትስስር ያላቸው ሰው ናቸው። ስለዚህ ምንም አይነት ስራ ባይሰሩ እንኳ የስራ ቦታን መፍጠር ይችላሉ። ገንዘባቸውንም በንግዱ ዘርፍ ማፍሰሳቸውን ይቀጥላሉ ብለው የሚያምኑ ሰዎች ጥቂት አይደሉም። ብዙ ሰዎች አቡባካር በንግድና በኢኮኖሚ ጉዳዮች ይበልጥ እውቀት አላቸውም ብለው ያምናሉ። የናይጄሪያው ምርጫ በሀገሪቱ ጸጥታ፣ ኢኮኖሚ እንዲሁም በሙስና ጉዳዮች ላይ ያተኮረ መሆኑን የፖለቲካ ጉዳይ ምሁሩ ኦሊያካ ኦጃላይ ይናገራሉ። በሀገሪቱ ሰሜናዊ ክፍል እስካሁን መፍትሔ ያላገኘው የቦኮ ሀራም ተደጋጋሚ ጥቃት በሰሜናዊ ምዕራብና በደቡባዊ ምስራቅ ናይጄሪያ መቋጫ ያጣው በገበሬዎችና በአርብቶ አደሮች መካከል የሚደረጉ ግጭ ድርጅቶች ተጠቃሽ ናቸው። እንደ ዓለም አቀፉ ሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ባለፉት ሶስት ዓመታት ብቻ በእነዚህ ግጭቶች 3600 ሰዎች ህይወታቸውን አጥተዋል። በናይጄሪያ የሚታየው ሙስናም ሌላው የሀገሪቱ የኢኮኖሚ ከፍተኛ ተግዳሮት ነው። የቡሃሪ መንግስት ስር የሰደደውን ሙስና ለማስወገድ ጥረት ቢያደርግም ችግሩን መቅረፍ አልተቻለም። የናይጄሪያ ተቃዋሚ ፓርቲ መሪና እጩ ተወዳዳሪ አቲኩ አቡባካርም ገንዘብ ነክ ከሆነ ወንጀል ጋር በዓለም አቀፍ ደረጃ ተከሰው ነበር። በዚሁ በያዝነው ሳምንት ፕሬዚደንት ቡሃሪ ተቀናቃኛቸው የተቃዋሚ ፓርቲ መሪ አቲኩ አቡበከር የምር ምርጫ ድምፅን ሳይገዛ አይቀርም ሲሉ ይከሷቸዋል። ስለዚህም ይላሉ፣ የፖለቲካ ምሁሩ አጀላ፣ ነፃና ፍትሐዊ ምርጫ ይኖራል ማለት ዘበት ነው። በደህንነትና በሌሎች ጉዳዮች ምክንያት በምርጫ ወቅት የደህንነት ሰራተኞች በእያንዳንዱ የምርጫ ጣቢያ ነፃና ፍትሐዊ ምርጫ እንዲካሄድ ያስችላሉ ማለት አይቻልም። ስድሳ በመቶ የሚሆነው የናይጄሪያ ዜጋ ወጣት ቢሆንም የፊታችን ቅዳሜ በሚካሄደው ምርጫ ላይ ድምፅ ለመስጠት የሚሄደው ግን ለእድሜ ባለጠጎቹ እጩዎች ነው። ታዋቂዋ ናይጄሪያዊት አምደኛ ሚሪያም ላውሺ እንደሚሉት ምርጫው ዛሬም ወጣትን ያላካተተበት ምክንያት የማህበረሰቡን ባህልና ልማድ ተከትሎ ነው የሚል እምነት አላቸው። እንደ ባህላችን ከሆነ ወጣቱ ታላላቆቹን ማክበርና ዝም ብሎ መስማት አለበት። ይህ ጥሩ ባህል ቢሆንም ወጣቱ ፖለቲካን በተመለከተ ምንም አይነት እድል አይኖረውም። ታዛቢዎች እንደሚሉት ቡሀሪም ሆኑ አቡባከር ለሚመርጣቸው ወጣት ናይጄሪያዊ ይዘው የቀረቡት ጥሩ የሚባል አማራጭ ሀሳብ የላቸውም።